እንደምን አምሽታችሁልኛል፣ የተከበራቸው አድማጮች። ገንዘቤ ዲባባ በአዳራሽ ውስጥ ሩጫ ውድድር ለ ሀያ ስድስት ዓመታት ተይዞ የቆየውን የአንድ ማይል የዓለም ክብረ ወሰን ሰበረች። በአሁኑ ወቅት አምስት የዓለም ሬኮርድ ባለቤት ነች። የዓለሙ ጸረ ጉልበት ሰጪ መድኃኒት ኤጀንሲ ኬንያን ከሪዮ ኦሊምፒክስ ውድድሮች ለማገድ መዘጋጀቱን አስታወቀ። በእግር ኳስ የኢትዮጵያንና የአውሮፓን ፕሪሚየር ሊግ ግጥሚያዎች እንመለከታለን። አብራችሁን ቆዩ። አዲሱ የገንዘቤ ዲባባ የማይል ሬኮርድ አራት አስራ ሶስት ሰላሳ አንድ ነው ከቀድሞ ለሀያ ስድስት ዓመታት ተይዞ ከቆየው የዓለም ሬኮርድ አራት አስራ ሰባት አስራ አራት ላይ አምስት ሴኮንዶች ግድም ላች ታለታለች ስቶክሆልም ስዊድን ውስጥ ለሦስተኛ ጊዜ መሆኑ ነው። የሀያ አምስት ዓመቷ ወጣት ኢትዮጵያዊት አትሌት ገንዘብ ዲባባ የዓለም ሬኮርዶችን ስታስመዘግብ ካሁኑ የአንድ ማይል ሬኮርድ በተጨማሪ በሶስት እና አምስት ሺህ ሜትሮችም አዳዲስ ክብረ ወሰኖች ማስመዝገቧ ይታወሳል። ረቡዕ ዕለት በአስር ሴኮንዶች ቀድሚያ የገባችው ሌሎቹን የኢትዮጵያ አትሌቶች ጉድፍ ጸጋይንና አክሱማይት እምባይን በሁለተኛና ሶስተኝነት አስከትላ ነው። ቀደም ሲል በወንዶቹ የተካሄደውን የአንድ ሺህ ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን አስከትቦ የጨረሰው ደግሞ የጅቡቲው አያንሌ ሱሌማን ነው። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓመተ ምህረት ኬንያዊው ዊልሰን ኪፕኬተር ካስመዘገበው 2:14:96 ላይ ነጥብ 76 ሴኮንድ አሻሽሏል። ወደ አስደናቂዋ ወጣት ወደ ገንዘብ የዲባባ ልመለስና ስቶክሆልም ላይ በአንድ ሺው አዲስ የዓለም ሬኮርድ ካስመዘገበች ከሁለት ቀናት በኋላ ማለትም ባለፈው አርብ ደግሞ በስፔን ከተማ በሳባዴል በሦስት ሺህ የአዳራሽ ውስጥ ሩጫ ውድድር በታሪክ ፈጣኑን ጊዜ አጽፋለች። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ምት በ1500 የአዳራሽ ውስጥ ሩጫ ውድድር ሻምፒዮኗ ገለቴ ቡርቃም አብራ ትሮጣለች። በሁለተኝነት ነው ያጠናቀቀችው። ጎይታይቶም ገብረ ሥላሴ ሦስተኛ ሆናለች። የኢትዮጵያ አትሌቶች በሌሎች ርቀቶችም አሸንፈዋል። በዕለቱ በመላ አፍሪካ ውድድሮች በአምስት ሺህ የብር ሜዳሊያ ተሸላሚው ልዑል ገብረ ሥላሴ በወንዶቹ ሦስት ሺህ የግሉን ፍጥነት አሻሽኖ የሞሮኮን ሱፊያን ቡካንታርን ቀድሞ ገብቷል። አማኖቴ ደግሞ በሺህ አምስት መቶ አሸንፏል። በሴቶቹ 1500 ደግሞ በኦል አፍሪካ ጌምስ ብር ተሸላሚዋ በሱ ሳዶ ቀዳሚ ሆናለች። በሌላ አትሌቲክስ ዜና ኬንያዊው ኮስማስ ኪፕሊሞ ላጋት ከዙሪክ እስከ ሴቪ ማራቶን ሲያሸንፍ ትላንት ለሁለተኛ ጊዜ መሆኑ ነው። በ2014 በማራቶን ለመጀመሪያ ጊዜ ተሰልፎ በሮጠበት ጊዜ ያስመዘገበውን የራሱን ፈጣን ሰዓት አሻሽሎ ትላንት 42ቱን ኪሎ ሜትር ያጠናቀቀው በ2 ሰዓት 8 ደቂቃ ከ14 ሴኮንድ ነው። ከቀድሞው ሰዓቱ ላይ 19 ሴኮንዶች አንስቶለታል። ሁለተኛ የስፔኑ ካርለስ ካስቲሊዮ፣ መቀመጫውን ስፔን ያደረገው ሞሮኮዊ ሐሰን አቡካር ሦስተኛ ሆነዋል። በሴቶቹ ማራቶን የስፔኗ ፖላ ጎንዛሌዝ በሁለት ሰላሳ አንድ አስራ ስምንት ቀድማ ገብታ አገሬውን አስፈንድቃለች። በማራቶን ስትሰለፍ የመጀመሪያዋ ነው። የሞሮኮዋ ኮታር ቡሌድ በስምንት ሴኮንዶች ተቀድማ ሁለተኛ ሆናለች። በግላስጎ ሶስት ሺ አዳራሽ ውስጥ ሩጫ ውድድር እንግሊዛዊው ሞፋራ በአንደኝነት ጨርሷል። በኦሎምፒክ አምስት እና አስር ሺህ ወርቅ ተሸላሚው ሞፋራ ኬንያዊውን ኦግስቲን ቾጌን ቀድሞ ሲገባ ያስመዘገበው ጊዜ ሰባት ደቂቃ ከአርባ ነጥብ ስድስት ስድስት ሴኮንድ ነው። ስለ ኬንያ አትሌቶች ካነሳን ዋዳ ማለትም የዓለሙ ጸረ ጉልበት ሰጪ መድኃኒት ተቆጣጣሪ ኤጀንሲ ባለፈው ሐሙስ ኬንያን ከ2016ቱ የሪዮ ኦሊምፒክስ ለማገድ እየተዘጋጀ መሆኑን አስታውቋል። ወዲያውኑ የኬንያ ስፖርት ሚኒስትር በሰጡት ምላሽ በሚካሄደው ምርመራ ሙሉ በሙሉ እንተባበራለን ብለዋል። ኬንያ ከዓለሙ ድርጅት ቀደም ሲል የተሰጣትን የጊዜ ገደብ አልፋለች። ኬንያ በረጅም ርቀት ሩጫ ውድድሮች በዓለም ከፍተኛ ቦታ እንዳላት ይታወቃል። ያም ሆኖ ግን ከ2011 ዓ.ም ወዲህ አርባ ያህል አትሌቶቿ የጉልበት ሰጪ መድኃኒት መውሰዳቸው በምርመራ ተረጋግጦባቸዋል። አትሌቲክሱን በጅላብ ካና ለእግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽሑፍ መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የፕሮግራም መቆራረጥ የበዛበት የዘንድሮ ኢትዮጵያ ፕሪምየር ሊግ አስረኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ስድስት ጽያዎች ተከናውነዋል። እዚህ በአዲስ አበባ ስታዲየም መከላከያ በወላይታ ዲቻ ሁለት ለአንድ በተሸነፈበት ጨዋታ ሌላው ታዲያ ሁለት ጎሎች ያስቆጠረው አላዛር አፍሪካ ነው። የአምናው ሻምፒዮን ስድስት ኬጂ ውስጥ ከኢትዮጵያ ንግድ ባንክ ባዶ ለባዶ ተለያይተው ነጥብ ተጋርተዋል። የኢትዮጵያ ንግድ ባንክ አሰልጣኝ ጸጋዬ ኪዳነ ማርያም ስለ ጨዋታው በሰጡት አጭር አስተያየት የሚከተለውን ብለዋል። በኛ በኩል ያሉ በደረጃ ሸንቶጂ አማካካይ ስላሉ ትንሽ ወጣቶች ይበዛሉ። ከምንም በላይ ዛሬ እንግዲህ ታክቲክ በኩል የተሻምትለንበት ሚሳ ሚጠይዳ ይጠናል አዳማ ከነማ በሜዳ ሀዲያ ሆሳዕናን አስተናግዶ አዳማ ከነማ ሁለት ለባዶ ስምሳል። ሌሎች ጨዋታችን ተካሂተዋል። ቅዱስ ጊዮርጊስ እና አዳማ ከነማ በኩል ሀያ ሶስት ነጥብ በጎል ተበላልጠው የደረጃ ሰንጠረዡን አንደኛና ሁለተኛ ሆነ እየመሩ ሲሆን ደደቢት በሶስተኝነት ተከትሏል። አዳነ ግርማ ከቅዱስ ጊዮርጊስ በስምንት ጎል ኮኮብ ጎል አግቢነቱን ይበራል። ከአዲስ አበባ ወደ ዲሞክራቲክ ኮንጎ ሉቡምባሺ ከተማ ስናመራ የሁለት ሺህ አስራ አምስት የአፍሪካ ክለቦች ሻምፒዮና የኮንጎ ዲሞክራቲክ ቲፒ ማዜምቤ እና የአፍሪካ ኮንፌዴሬሽን ዋንጫ አሸናፊ የሆነው የቱኒዚያው ኢቶይል ዱ ሳሄል በማዜምቤ ሜዳ ተጫውተው ባለሜዳው ቲፒ ማዜምቤ ሁለት ለአንድ ረትቶ የሱፐር ካፑን ዋንጫ አንስቷል። ቲፒ ማዜምቤ ቀደም ሲልም አምስት ጊዜ የአፍሪካ ክለቦች ሻምፒዮን ሲሆን ሶስት ጊዜ ደግሞ የአፍሪካ ኮንፌዴሬሽን ዋንጫ ያነሳ ጠንካራ ክለብ ነው። ከአፍሪካ ወደ አውሮፓ ስንሸጋገር ከአውሮፓ የውስጥ ሪዞች መካከል የስፔን ላጋው ሀያ ስድስተኛ ሳምንት ጨዋታ ውጤቶችን በአጭሩ እንመለከታለን። በላሊጋው የባርሴሎና አካሄድ አስፈሪ እየሆነ መጥቷል። ላስ ፓልማስን ሁለት ለአንድ ባሸነፈበት ጨዋታ ሱዋሬዝ ና ኔማር ናቸው ጎሎችን ያስቆጠሩት። ማላጋ ና ሪያል ማድሪድ አንድ አቻ ሲለያዩ፣ አትሌቲኮ ማድሪድ ከቪያሪያል ባዶ ለባዶ አቻ ወጥተዋል። ሌሎች ጨዋታዎችን ተካሂደዋል። የደረጃ ሰንጠረዡን ባርሴሎና በስልሳ ሶስት ነጥብ ሲመራ ተከታዮችን በስምንትና ዘጠኝ ነጥብ ገልጿቸዋል። አትሌቲኮ ማድሪድ እና ሪያል ማድሪድ በሀምሳ አምስት እና ሀምሳ አራት ሁለተኛና ሶስተኛ፣ ቪያሪያል አራተኛ ናቸው። ኮከብ ጎል አግቢነቱንም የባርሴሎና ሉዊስ ሱዋሬዝ በሀያ አምስት ይመራል። የሪያል ማድሪድ ክርስቲያኖ ሮናልዶ ደግሞ በሀያ ሁለት ይከተለዋል። ይኸው ነው በኔ በኩል ያለው። ሰለሞን ገዛ ህን ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። አድማጮች ለዛሬ የተመደበልን ሰዓት የሆነው ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ፕሌኒንግ ሰላም፣ ደህና ቆዩ።